የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ህዳር 3 2015 ዓ ም ዝግጅታችን ጀመረ። ¶¶ ምዕራብ ወለጋ ዞን ውስጥ ድሮኖች በሰላማዊ ሰዎች ላይ ጥቃት አደረሱ ተባለ። የምሽቱ አብይ ዘገባ ነው። ለመሆኑ የስልጣን ሚዛንና የቁጥጥር ስርዓቱ በአሜሪካ ፖለቲካ እንድምታው ምንድን ነው? ሰፋ ያለ ትንታኔ ይኖረናል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች ፕሮግራሙን በመምራት አብራቸው የማመሻው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻቸው አድማጮች፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በአውሮፓውያኑ ህዳር 2 2022 ዓ ምት ደቡብ አፍሪካ ፕሪቶሪያ ላይ የኢትዮጵያ መንግሥትና ህወሓት የተፈራረሙትን የሰላም ስምምነት አፈጻጸም በተመለከተ በናይሮቢ ሲደረግ የሰነበተው የሁለቱ ተፋላሚ ኃይሎች ከፍተኛ የጦር አዛዦች የተሳተፉበት ውይይት በዛሬ ሁለት ተጠናቋል። ኢትዮጵያ ፌዴራላዊ ኃይሎችን በመወከል ፊልድ ማርሻል ብርሃኑ ጁላ፣ የትግራይ ኃይሎችን በመወከል ደግሞ ጄኔራል ታደሰ ወረደ በተሳተፉበት ጋዜጣዊ መግለጫ ላይ በተለይ የጦር ኃይልን በተመለከተ የነበሩ የአፈጻጸም ውይይቶች በስምምነት መጠናቀቃቸው ተገልጸዋል። ሁለቱ የጦር አዛዦች የተፈራረሙት ሰነድ በተለይ ግጭትን ለማስቆምና የሰብአዊ እርዳታ ስርጭትን ለማጎልበት ዳግም እንዲንሰራራ ለማድረግ ያለው ፋይዳ በፊርማው ሥነ-ሥርዓት ወቅት በአደራዳሪዎች ተወስተዋል። ስምምነቱ በመልካም መንፈስና መግባባት እንደተደረገ ያነሱት ፊልድ ማርሻል ብርሃኑ ጁላ ለተፈጻሚነቱ ቁርጠኛ ሆነው እንደሚሰሩ ለሀገራቸውና ለዓለም ሕዝብ ለማረጋገጥ እንደሚሹ ተናግረዋል። የትግራይ ኃይሎችን የወከሉት ጀኔራል ታደሰ ወረደ የዛሬው ስምምነት የተፈረመው የህዝቦችን ስቃይ ያስቆማል በሚል ተስፋ እንደሆነም ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዓለም አቀፍ የአየር ንብረት ቀውስ በምድር ህልውና ላይ የመጣ እንደሆነ ትናንት በተባበሩት መንግሥታት ድርጅት የአየር ንብረት ለውጥ ኮንፈረንስ ላይ ተናገሩ። ሀገራቸው የአየር ንብረት ቀውስን ለማስቀረት ቃል በገባቸው መሠረት ገንዘብ እያፈሰሰች መሆኑንም ጠቁመዋል። በግብፅ ሻረም አልሼክ የቀይ ባህር ሪዞርት ለተገኙት ያለም መሪዎች እንዲሁም ፖሊሲ አርቃቂዎች ባደረጉት ንግግር ባይደን ሀገራቸው ችግሮችን ለመቅረፍ ያሳየቻቸውን ጥረቶችና ቁርጠኝነቶች አጉልተዋል። ጥሩ የአየር ንብረት ፖሊሲ ጥሩ የኢኮኖሚ ፖሊሲ ጠንካራ መሰረት ላለው ችግር የሚቋቋምና አካታች የኢኮኖሚ እድገት ለማምጣት እንደሚያስችል ያረጋገጠች እንደሆነም ጠቁመዋል። ባይደን ሀገራቸውና አስተዳደራቸው በወሰዱት እርምጃ መሰረት የካርበን ልቀት ግብን በ20 2030 የአውሮፓውያኑ ዓመት እንደሚያሳኩ በሙሉ ልብ ለመናገር እንደሚችሉም ተናግረዋል። ዩናይትድ ስቴትስ የግሪን ሃውስ በካይ ጋዝ ልቀትን በትንሹ በ50 በመቶ ለመቀነስ የተገባውን የ2015ቱን የፓሪስ ስምምነት ከፈረሙ ሀገራት መካከል አንዷ ናት። የቀድሞው ፕሬዚደንት ዶናልድ ትራምፕ ሀገሪቱን ከዚህ ስምምነት በ2017 ዓ ም ቢያስወጧትም ፕሬዚደንት ባይደን ወደ ሥልጣን ከመጡ በኋላ ይህንን ውሳኔ ቀልብሰዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከንና የዩክሬኑ አቻቸው ዲሜትሮ ኩሊባ በካምቦዲያ እየተደረገ በሚገኘው በመጻሩ እዚያን ተብሎ በሚጠራው ጉባኤ ተገናኝተው መምከራቸው ተሰምተዋል። የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ኔድ ፕራይዝ እንደተናገሩት ብሊንከንና ኩሊባ ዩናይትድ ስቴትስ የሩሲያን የቀጠለ ጥቃት፣ የተፋጠነ ሰብአዊ ድጋፍ፣ የክረምት ዝግጁነት ጥረቶችን ጨምሮ በቁልፍ መሠረተ ልማት አውታሮች ላይ የተወውን ጫና ለመቀነስ የሚያስችል ያልተቆጠበ ድጋፍ መስጠቷን እንደምትቀጥል በድጋሚ አጽንኦት ሰጥተዋል። ሁለቱም ባለሥልጣናት የጥቁር ባህር የእህል ስርጭት ተነሳሽነት ተብሎ የሚጠራውን ዳግም ካልታደሰ በቀር ህዳር 19 የሚጠናቀቀውን ስምምነት አስፈላጊነትም አጽንኦት ሰጥተዋል። ስምምነቱ የዓለምን የምግብ ደህንነት ስጋት ለመቀነስ ከዩክሬን ወደ ሌሎች ዓለም ሀገራት እህል እንዲሰራጭ ከሩሲያ ጋር የተገባ ስምምነት ነበር። የኮቪድ ወረርሽኝ ከተከሰተ ወዲህ ለመጀመሪያ ጊዜ ኩባ፣ ዩናይትድ ስቴትስ እና ሜክሲኮ ድንበር መካከል ተይዘው ወደ ሀገራቸው ተመላሽ የሚደረጉ ስደተኞችን የጫኑ በረራዎችን ለመቀበል መስማማቷን ባለሥልጣናትን ዋቢ አድርገው ሮይተርስ ዘግበዋል። ይህ እርምጃ ቁጥራቸው እያሻቀበ የመጡ የኩባ ድንበር ተሻጋሪዎችን በተመለከተ አዲስ ነገር ግን የተመጠነ ጉልበት የዩናይትድ ስቴትስ ባለስልጣናት እንደሚሰጥ ተነግረዋል። የዩናይትድ ስቴትስ የስደትና የጉምሩክ ባለስልጣን በምጻሩ አይስ የቅድመ ማጣሪያ ደረጃዎችን ያላለፉ በርካታ ኩባውያንን በቁጥጥር እያደረገ እንደሆነ ስማቸውን የሸሸጉ ባለስልጣናት አስታውቀዋል። የስደተኞቹ ቁጥር አውሮፕላን መሙላት ሲችል ወደ ሃቫና እንደሚላኩም ተሰምተዋል። ሌላ ሶስተኛ የመረጃ ምንጭ አሁንም ድረስ የምልሰት በረራዎችን በተመለከተ በሀገራቱ መካከል መደበኛ ስምምነት ባይኖርም ኩባ አልፎ አልፎ ተመላሽ ስደተኞችን ለመቀበል መስማማቷን ተናግረዋል። አድማጮች ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የምሽት መሰናዶች ጋር አብራችሁ ቆዩ። ኤደን ገረመውን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ህዳር 3 2015 ዓ ም ተምረት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዝግጅቶቻችንን ዘወትር ከሰኞ እስከ ሁድ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ወደ ያዝ ነው የመጀመሪያ ቅንብር እንለፍ። በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ መንዲ ከተማ ከትላንት ወዲያ ረቡዕ ጥቅምት 30 2015 ዓ.ም በሰው አልባ አውሮፕላኖች ወይም ድሮኖች ተፈጸመ በተባለ ጥቃት ሰላማዊ ሰዎች መጎዳታቸውን የከተማዋ ነዋሪዎች ለአሜሪካ ድምፅ ገለጹ። ዕለቱ የገበያ ቀን በመሆኑም ጥቃቱ ሲፈጸም በርካታ ሰዎች በቦታው እንደነበሩ ነዋሪዎቹ ተናግረዋል። የኦሮሞ ነፃነት ጦር ዓለም አቀፍ ቃል አቀባይ አቶ ኦዳ ቸርቢ ጦራቸው መንዲ ከተማን ቆጣጠሩን ገልጸው የድሮን ጥቃቱ በሰላማዊ ሰዎች ላይ እንጂ በነሱ ላይ ጥቃት እንዳላደረሰ ተናግረዋል። በጉዳዩ ላይ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። አንድ የኦሮሚያ ክልል ባለስልጣን ሸኔ የመንዲን ከተማ ተቆጣጥሮ ስለነበር መንግስት እርምጃ ሲወስድባቸው እንደነበር ገልጸው በድሮን ጥቃቱ የሸኔ አባላት እንጂ ሰላማዊ ሰዎች እንዳልተጎዱ ተናግረዋል። ዘገባው የአፋን ኦሮሞ ፕሮግራም ባልደረባ ቱጅቤ ሆራ ነው። በፍቃዱ ሞረዳ ያቀርበዋል። ረብ ሁለት በመንዲ ከተማ ተፈጸመ የተባለውን ጥቃት በተመለከተ ያነጋገርናቸውና ስማቸውን መግለጽ ያልፈለጉ አንድ የከተማ ነዋሪ ተከታዩን ብለዋል። ለሁለት ሳምንት ውጊያ ነበረ። የመንግስት ወታደሮችና የኦሮሞ ነጻነት ጦር ሲዋጉ ነበረ። እስከ ሰኞ ድረስ ችግር ስለነበረ ሰው ሁሉ ተጨንቆ ገሚሱ በየአቅጣጫው ተበትኖ በጣም ተቸግረን ነበር። ከዛ በኋላ ደግሞ ዛሬ ከቀኑ ስምንት ሰዓት ላይ ህዝቡ የገበያ ቀን ስለሆነ ወዲያ ወዲህ እያለ ሳለ የኦሮሞ ነጻነት ጦር የሆነ ናፍጣ በጫነ መኪና ላይ ሆነው እየተጓዙ ነበረ። ስድስት ሰዎች ናቸው መኪናው ላይ ነበሩት። ሰዎች መንገድ ላይ ይጓዙ ነበረ፣ እንስሳት ነበሩ፣ መንገድ ዳር ቁጭ ብለው ቡናና ሻይ የሚጠጡ ነበሩ። መኪናው በሰው መካከል በመንገድ ላይ እያለፈ ሳለ በድሮን ቦምብ ተመታ። ማዞሪያ አካባቢ ይባላል መንዲ ከተማ ውስጥ። ከሰላሳ በላይ የሚሆን ሰው ነው እዛ ላይ የተጎዳው። እኒህ ነዋሪ ዕለቱ የገበያ ቀን መሆኑን የገለጹ ሲሆን የጠቀሱት ቦታ ከገበያ ቦታው ምን ያህል ርቀት ላይ እንደሚገኝ ተጠይቀው ሲመልሱ አዎ እዛ አካባቢ ነበርኩ መሃል ከተማ ስለሆነ ከታችና ከላይ ብዙ ሰው ነው ያለው ገሚሱ ተቀምጦ የመንገድ ዳር ቡናና ሻይ ይጠጣ ነበረ። ሰው ከላይና ከታች ሲመላለስ ቦምቡ ተለቀቀ። በዛ መሃል ብዙ ሰው ነው የወደቀው። እኔ እንደገመትኩት ሰላሳ ሰው ይሆናል። ግማሹ ተበትኖ ወደ ከተማው ዳርና ወደ ገጠር ሸሽተዋል። ወዴት እንደምንሄድ ቸግሮን ነው ያለ ነው። በዚህ ጉዳይ ላይ የተጠየቁት ሌላው ስማቸውን መጥቀስ ያልፈለጉ የከተማው ነዋሪ ስለ ሁኔታው እንዲህ ያስረዳሉ ከሦስት እና አራት ቀን በፊት መንዲ ቅልጡ ካራ ነጆን ጨምሮ በኦሮሞ ነጻነት ጦር እና በመንግስት ጦር መካከል ውጊያ ሲካሄድ ነበረ። ከዛ ጋር በተያያዘ የመንግስት ጸጥታ ኃይል አካባቢውን በመልቀቅ የተወሰነው ወደ ካማሺ፣ የተወሰነው ውዳላቲ ወደሚባለው አካባቢ ሲሄድ የተወሰነው አሶሳ ገባ። እንደዛም ሆኖ ማህበረሰቡ የኮንስትራክሽን ስራዎችን ጨምሮ የየዕለት ተግባሩን ያከናውን ነበረ። ሌላውም ከገጠር እየመጣ ማድረግ ያለበትን ያደርጋል። ሁኔታው በዚህ እንዳለ በትናንትና ዕለት ልዩ የሆነው ነገር እለቱ የገበያ ቀን ስለሆነ ሰው እንደ ወትሮ ያለውን ባህያ ጭኖ ያለውን ሽጦ የሚፈልገውን ለመግዛት ወደ መንድ እየመጣ ነበረ እና በሰባት ሰዓት ላይ በማዞሪያ አካባቢ ዳለቲ ተብሎ በሚጠራው አካባቢ አንዲት መኪና ቆማ ነበረ። መኪናዋ ቆማ እያለች ድሮን መታ፣ ቦምብ ወረወረች። እኒህ ነዋሪ በወቅቱ አንድ ኪሎ ሜትር ያህል ከከተማ ወጣ ብለው እንደነበሩ ነው የተናገሩት። በአካባቢው ቁጭ ብሎ የሚነግዱ ነበሩ፣ አህዮችም ነበሩ። በአጠቃላይ ወደ አስር የሚሆን ሰው ነው የወደቀው። ሰው በየአቅጣጫው ሮጠ። ለይቶ ያጣራ ሰው የለም። አንድ የመካነ ኢየሱስ አባል ታሪኩ ዋና የሚባልና ሌሎች በእንጨት ስራ የተሰማሩ ሰዎች ተጎድተዋል። ታሪኩ ዋናና ሌላም ልጅ መላኩ ዋክቶል የሚባለውን ጨምሮ የሶስት ሰዎች አስከሬን ተወስዶ ተቀብረዋል። ከተማ ውስጥና በሌሎች መንደሮች የሆነውን አናቅም፣ በተለይ የገጠር መንደር ውስጥ ስላለን ማለት ነው። የድሮን ጥቃቱ በተፈጸመበት በመንዲህ ከተማ ውስጥ የኦሮሞ ነጻነት ጦር መኖሩን ነዋሪዎቹ ከነገሩን በመነሳት የኦሮሞ ነጻነት ጦር ዓለም አቀፍ ቃል አቀባይን አቶ ኦዳ ተርቢን ጠይቀናል መንዲ መንዲ በቁጥጥራችን ስር ከዋለ ቆይተዋል። ከመንዲ አልፎ በመንዲ እና በገንቢ መካከል ያሉ በርካታ ከተሞች በቁጥጥራችን ስር ውለዋል። በተለያየ ጊዜ እነዚህ ከተሞች በድሮን ተመትተዋል። በዚህ ጥቃት ደግሞ በአብዛኛው እያለቀ ያለው ሰላማዊ ሰው ነው። በከተማ መካከል ይወድቃል። ህዝቡ ወደ ገበያ በሚሄድበት ወቅት ስራውን በሚሰራበት ቦታ እየወደቀ ነው። የመንዲ ከተማ ነዋሪዎች እንደነገሩን በዛ ከተማ ውስጥ የኦሮሞ ነፃነት ጦር እየሄድበት የነበረው መኪና ወደ መንዲ ሆስፒታል አቅጣጫ እየሄደ ሳለ ድሮኑ መጥቷቸው መኪናው ተቃጥሎ እላዩ ላይ የነበሩት ታጣቂዎችን መሞታቸውን ከነዋሪዎች ማግኘታችንን ጠቅሰን ስለ ጉዳዩ ምን መረጃ እንዳላቸው የጠየቅናቸው አቶ ኦዳ ዋን ለፈረጅሩ የረወደዳ በኩማ ወራኒ ኬኛ ኒያርገማ ጀረሙቲ በመሬት ላይ ባለው ሁኔታ ጦራችን በሚገኝበት ቦታ ላይ ድሮን ብዙ ጊዜ አይወርድም። በከተማ ውስጥ የእኛ ጦር ሁለትና ሶስት ሆኖ ሲሄድ እሱን ምክንያት በማድረግ በሕዝብ ላይ ድሮን ሲጥሉ እናያለን። በእኛ ላይ ቢነጣጠር ችግር የለም። በጦርነት ውስጥ ስላለን የጦርነት ሁኔታ ነው። በጦርነት ውስጥም ሕግ አለ። ሰላማዊ ሰዎች በተሰበሰቡበት ቦታ ላይ በድሮን ለመምታት ምንም ምክንያት የለም። የጦር ወንጀል ነው። አሰቃቂ ድርጊት ነው። ተጠያቂነት መኖር አለበት። ከተጠያቂነት ለማምለጥ ሁለትና ሶስት ተዋጊዎቻቸውን እዚያ አግኝተናል ማለት ተቀባይነት የለውም። በመንዲ ከተማ ተፈጽሟል ስለተባለ የድሮን ጥቃት ከመንግስት ወገን ምላሽ ለማግኘት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊን የዞኑን የአስተዳደርንና ጸጥታ ኃላፊን እና የመንዲ ከተማ አስተዳደርን ለማግኘት ለሶስት ተከታታይ ቀናት የተደረገው ሙከራ ስልካቸው ስለማይነሳ አልተሳካም። የፌዴራል መንግስት ኮሚኒኬሽን ሚኒስትር ዴታ የኢትዮጵያ ሰብአዊ መብቶች ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ስለ ድሮን ጥቃቱ ተጠይቀው የሚያውቁት ነገር እንደሌለ ገልጸዋል። ባልደረባችን ጃለን የገመዳ ያነጋገረቻቸው አንድ የክልሉ ባለስልጣን ሸኔ የመንዲን ከተማ ተቆጣጥሮ ስለነበረ መንግስት እርምጃ ሲወስድባቸው እንደነበር ገልጸው በድሮን ጥቃቱ የሸኔ አባላት እንጂ ሰላማዊ ሰው እንዳልተጎዳ ተናግረዋል። በአሁኑ ሰዓትም መንዲ በመንግስት ኃይሎች ቁጥጥር ስር እንዳለች እኒሁ ባለስልጣን ገልጸዋል። በምዕራብ ወለጋ ውስጥ ባለው የጸጥታ ችግር ምክንያት በርካታ ሰላማዊ ሰዎች ስለመገደላቸውና በሺዎች የሚቆጠሩ ደግሞ መፈናቀላቸውን በተደጋጋሚ ስንዘግብ መቆየታችን ይታወቃል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። በዝግጅቶቻችን ላይ የሚኖራችሁን አስተያየቶች በዋትሳፕ የስልክ መስመራችን የመደመር ምልክትና አንድን ከፊት በማስቀደም 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ወደ ተከታዩ ዝግጅታችንን እንለፍ። በተለያዩ የኢትዮጵያ ከተሞች በተለይም በአዲስ አበባ የቤት መግዣ ዋጋ በከፍተኛ ሁኔታ መጨመር ብዙዎችን ከመግዛት እንዳገዳቸው ለአሜሪካ ድምፅ አስተያየት የሰጡ ነዋሪዎች ተናግረዋል። የችግሩ ምክንያት የቤቶች ግንባታና የፍላጎቱ መጠን አለመጣጣ መሆኑን የገለጹ የምጣኔ ሀብት ባለሙያዎች መንግስት ለዋጋ ጭማሪ መንስኤ የሆኑ ጉዳዮችን መቆጣጠር አልቻለም ሲሉም ገልጸዋል። የከተማና መሰረተ ልማት ሚኒስቴር በበኩሉ የቤቶችን ገበያና ተዋናዮቹን የሚቆጣጠር አዋጅ እያወጣው ነው ብሏል። አዲስ ቸኩል ተጨማሪ አለው አቶ ታደሰ አዱኛ ይባላሉ። የአዲስ አበባ ከተማ ነዋሪ ናቸው። በመምህርነት ሙያ ለተሰማሩት እህታቸው ቤት ለመግዛት ወደ አንድ አመት ለሚጠጋ ጊዜ የቤት ዋጋ ሲያጠያይቁ ቆይተዋል። የአዲስ አበባ ቤት ግዢና ሽያጭ በጣም ከባድ ነው። በየቀኑ እየጨመረ ነው የሚሄደው አሁን ያለው ሽያጭ በጣም ኦቨር ነው የጨመረው ከዚህ በፊት ሁለት ሶስት ሲሸጥ የነበረው እስከ አስር እስከ አስራ አምስት ሚሊዮን እየተሸጠ ነው በአሁኑ ሰዓት። ከዚህ በፊት አንድ እህቴ የሆነ ብር አጠራቅማ ከዛ ለእህቴ ልገዛላት ፈልጌ የነበረ እና ሶስት ሲባል የነበረውን ቤት ዛሬ አስር ሚሊዮን አስራ አንድ አስራ ሁለት ነው እየተባለ ያለው፣ ከዚህ በፊት ጠይቄያቸው የነበሩት ቤቶች ማለት ነው። እና አሁን ምንም የማይቀመስ የማይቻል ነው። ቤት ለመግዛት የማይቻል ነገር ነው። በቃ ብሩን እንደያዘች ቁጭ ብላለች። ኮንዶሚኒየም ተመሳሳይ ልዩነት አለ በጣም እሱም ከዚህ በፊት አንድ ነጥብ አምስት አንድ ነጥብ ስምንት ምናምን ሲሸጥ የነበረው ሶስት አራት ገባ። ባለ ሁለት ባለ አንድ ባለ አንድ ራሱ እስከ ሁለት ነጥብ አምስት ሁለት ነጥብ አራት እየተሸጠ ነው። እሱ ራሱ ማይቻል ነው። ከዛውም ክፍያ ያለበት ክፍያ ያልጨረሱ ማለት ነው። ገብሬ የኮሚሽን ስራዎች የተባለ ድርጅት መስርተው ገዥና ሻጭን የማገናኘት ስራ የሚሰሩት አቶ ገብሬም ይህንኑ ሀሳብ የሚያጠናክር አስተያየት ነው ያላቸው። ያው እንግዲህ የቤት ገበያው ከቀን ቀን እየጨመረ ነው። ግን አሁን በቅርብ ከሁለት ወር ከሶስት ወር ኦልሞስት ቀን በቀን ማለት ይቻላል ገበያው ትንሽ እየጨመረ ነው፣ እንቅስቃሴ ደግሞ በዚያው ልክ እየቆመ ነው ያለው። አሁን ያው ብዙ የሚገዛ የለም። ዋጋው ጨምሯል። መሬቱ ተወዷል። ቤት ተወዷል። አምና መቶ አምሳ ካሪ ቪላ ቤት ሶስት ሜታ ሁለት ሁለት ሰርቪስ ያለው አምስት ሚሊዮን ሲሸጥ የነበረ ዘንድሮ ግን እስከ ከአስር እስከ አስራ ሁለት ሚሊዮን እንደ ሳይቱ ይለያያል። በዚህ ደረጃ እየተሸጠ ነው የሚገኘው። አሁን አሁን የምግብ ውጤቶች ላይ፣ ሌሎችም የመስሪያ ቁሳቁሶች፣ ማሽነሪዎች፣ ኤሌክትሮኒክስ፣ መኪና፣ እነሱም ላይ የተወሰነ ጭማሪ አለ። ቤት ላይ ያለው ጭማሪ ልክ እንደ ሌሎች ቀስ ብሎ እያደገ ነው ብለው ያስባል ወይስ የቤቱ ጭማሪ ከሌሎች አንጻር ለብቻው በጣም እየጨመረ ነው ብለው ነው የሚያስቡት እርሰው? የቤቱ ጭማሪ ከሌሎቹ ትንሽ ለየት ለምሳሌ ምግብ ላይ የተወሰነ ነገር ሲጨምር፣ ቤቶች ላይ ግን ትንሽ ጭማሪው ትንሽ በዛ ይላል። በዛ ያለ ጭማሪ ይታያል። በተለይ ከአንድ ዓመት ወዲህ ከፍተኛ ዋጋ ጭማሪ የታየበት የቤት ገበያ በአዲስ አበባ ብቻ ሳይሆን የሀገሪቱን ዋና ዋና ከተሞች ሁሉ የሚመለከት ሆኗል። ድሬዳዋ ላይ የቤቶች ገበያን በቅርበት እንደሚከታተሉ የነገሩን አቶ አዲሱ አበበ የተባለ የከተማዋ ነዋሪ ስለ ድሬዳዋ የቤቶች ገበያ ያላቸው አስተያየት ከአዲስ አበባ የቤቶች ገበያ ጋር ተመሳሳይ ነው። ድሬዳዋ ላይ አሁን ያለው የቤት ገበያ ያው እየጨመረ ነው ያለው። በፊት አንድ ሚሊዮን የሚሸጥ የነበረ ቤት አሁን ሁለት ሚሊዮን ምናምን መሸጥ ተጀምሯል። አሁን እየነገርኩ ያለው ኮንዶሚኒየም ነው። ኮንዶሚኒየም በፊት ባለ አንድ መኝታ እስከ አንድ ሚሊዮን ድረስ ሚሸጥ ነበር። አሁን ሁለት ከምናምን ምናምን ገብተዋል። እነዚህ ቪላ ቤቶች ደግሞ ያው በፊት እነሱ አሁን ኤል ሼፕ ምናምን እስከ ሁለት ሚሊየን ምናምን ይሸጡ ነበር። አሁን ላይ ግን እስከ አራት ሚሊዮን ገብተዋል። ከዛ በላይ የሚሰሩ ይኖራል። አሁን ለቤቱ ይዘት ነው። በቤቶች ዙሪያ የተካሄደ ጥናት እንዳለ ጠየቅናቸው። የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የቤት ክራይ ምግብነት ካልሆኑ ወጪዎች ከፍተኛ ዋጋ ግሽበት የሚስተዋልበት እንደሆነ ገልጸዋል። ከ2008 እስከ 201 የፈረንጆች አቆጣጠር ባለው መረጃ ምግብነት ካልሆኑ ወጪዎች ውስጥ የቤት ክራይና ተያዥ ወጪዎች 34.9 በመቶ እንደሚሸፍኑም ዶክተር አረጋ ይናገራሉ። የቤት ሽያጭ ላይ ግን ራሱን የቻለ ጥናት ባለመደረጉ የቤቶች ገበያ ጭማሪም እንደሚመስል በሀስ ማስደገፍ እንደማይቻል ገልጸው ከፍተኛ ዋጋ ጭማሪ እንደሚስተዋልበት ግን ይስማማሉ። የዋጋ ንረቱ መንስኤም እንደሆነ ጠየቅናቸው። ዶክተር አረጋ ሹመቴ አንደኛው ምክንያት ከአቅርቦት ችግር ጋር የተያያዘ ነው ይላሉ። እየናረ ያለው ስንል አቅርቦቱና ፍላጎቱ አልተጣጣመ። አቅርቦቱ ፍላጎቱ ጋር በእጅጉ በጣም የተራራቀ ነው። አቅርቦቱ ለምን አልጨመርም ካልን አንዱ የፖሊሲ ችግርም አለ። ከመሬት ጋር በተያያዘ የግብዓት አቅርቦት የለም። ለቤት ለመገንባት አስፈላጊ የሆኑ ነገሮች በከፍተኛ ሁኔታ ስምንት ከሁለት ሁለት ሺ ሁለት መቶ ብር እየተሸጠ ነው። ሁለት ሺ አንድ መቶ ብር እየተሸጠ ነው። አንድ ሽንት አልስሚኝ ሰው እንዴት ነው አንድ ሰው ቤት ልማት ላይ ሊሰማራ ክለፈብም ሆነ በማህበር። ስለዚህ ምርት ከሌለና አቅርቦት ከሌለ በሚፈለገው መጠን ከፍተኛ የሆነ ዋጋ ምረት አንድ እሱ በኢኮኖሚው ላይ ስጋት በመኖሩም እንዳንድ የጥሪት መያዣ አማራጭ መታየቱም ተጨማሪ መንስኤ ነው ይላሉ ዶክተር አረጋ። ሌላኛው ደግሞ አንጻራዊ አስተማማኝ ኢንቨስትመንት እየሆነ መጥቷል። አሁን ቤትና መሬት። ስለዚህ ማህበረሰቡ ኢኮኖሚው ትንሽ አለመረጋጋት ነገር ሲተዋልበት ወደ የት ይሄዳል ማለት ነው? አስቴት ወደ መያዝ ይሄዳል ማለት ነው። የብሩ የመግዛት አቅም እየተዳከመ የሚሄድ አይነት ከሆነ ኢንቨስት ማድረግ ሌላ ቦታ ኢንቨስት ማድረግ አስጊ የሚሆንብህ ከሆነ ሰው ሪስክ ፍሪ የሆነውን ኢንቨስትመንት መሬትና ቤት የሚመርጥ ስለዚህ፣ ገንዘቡን ወደዛ ኢንቨስት ወደ ማድረግ አመጣው ነው። ስለዚህ መንግስት የሚፈለገውን ያክል አቅርቦት፣ የግብዓት አቅርቦት ባለመምጣቱ ቤቶች እየለሙ አይደለም። ቅድም እንዳልኩ ኢኮኖሚው አለመረጋጋቱና የገንዘብ የመግዛት አቅሙ በቀጣይነት ባለው መልኩ እየተዳከመ የሚሄዱ ማህበረሰቡ አክሴት መያዝን ትልቅ ምርጫው አደረገው ከዛ ውጭ ደግሞ መሀል ሰፋሪው በጣም ከፍተኛ ነው ቁጥሩ መሀል ሰፋሪ ማለት የላለው ስለዚህ በአቅርቦትና ፍላጎት መሰረት የማይወሰን ዋጋ በሰዎች ጣልቃ ገብነት የሚወሰን ከሆነ ከፍተኛ የሆነ የዋጋ ንረቱ ቀጣይነት ባለው ይሄዳል ማለት ነው አንድ ቤት ወይም አንድ ቦታ እኮ አክቹዋል ሳይሸጥ በትክክል ሳይሸጥ ዋጋው ከአንተ ከኔ ወደ እኔ ይመጣ እኔ ሌላ ሰው ሲያናገር በሳምንታት እድሜ እኮ ግማሽ ሚሊየን ከዚህ በላይ አሁን ላይ እኮ ቤት ላይ ወይም መሬት ላይ የሚጨመረው ዋጋ ሚሊየንስ ነው እንጂ ኢንታውዘንድስ አይደል፣ በሚሊየኖች ነው እንጂ። አንተ ዛሬ ሳምንት ስምንት ሚሊየን የተባልከውን ቤት ዛሬ ሁለት ሳምንት ዘጠኝ ሚሊየን ነው እንጂ ስምንት ሚሊየን እንዲህ ነው። በጣም በአስደንጋጭ ሁኔታ ዋጋው እየጨመረ ያለው ማለት በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ጸጋይ ሞሼ ችግሩ መኖሩን አምነው የችግሩ ስፋት ግን በተጠቀሰው ልክ ማለትም እስከ መቶ ፐርሰንት ጭማሪ የታየበት ሊሆን መቻሉን ይጠራጠራሉ። ይህ ሀሳቡ እንስማማለን እንግዲህ የቤት ዋጋ እየጨመረ ነው በሚለው እንስማማለን ሁላችንም። ነገር ግን ቁጥሮቹ ላይ የተወሰነ ሪዘርቬሽን አለ ሪሊ መቶ ፐርሰንት ነው ወይ የሚጨምረው የሚለው ላይ ትንሽ ማየት ይፈልጋል። ምክንያቱም አሁን የሴንትራስታሲክስ የሚያወጣቸው መረጃዎች ስናይ አጠቃላይ ሀገራዊ ሽበቱ ሰላሳ አራት በመቶ አካባቢ እንደሆነ ነው የሚያሳየው። እና ሪሊ መቶ ፐርሰንት በላይ ጨምሯል አልጨመረም የሚለው አከራካሪ ነው። ዞሮ ዞሮ ግን ዋናው ቁም ነገር የቤት ዋጋ እየጨመረ ነው የሚሄደው የሚለውን ጉዳይ ያ ሁላችንም የምንቀበለው ነው። ለዚህ ደግሞ የተለያዩ መገለጫዎች አሉ። ዓለም አቀፋዊ እና ሀገራዊ መገለጫዎች አሉ። ያው በግሎባላይዜሽን ዘመን በዓለም አቀፍ ደረጃ የተከሰቱ ሁኔታዎች አሉ። የኮቪድ ወረርሽኝ አለ፣ ጦርነት አለ። ሶ እነዚህ የእኛንም ሀገር ያው በተወሰነ ደረጃ አፌክት አድርገውታል። የዓለም አንዱ አካል እንደመሆናችን መጠን ከዚህ ሁኔታ አናመልጥም። የተለያዩ የግንባታ ግብዓቶች ከውጭ የሚመጡበት አለ። ስፔሻሊ አሁን የአርማታ ብረት ስናይ ወደ ዩክሬን በብዛት ይመጣል። ሰው እነዚህ አይነት ሁኔታዎች አሉ። የሀገር ውስጥ ሁኔታዎችንም ስናይ የተለያዩ ሁኔታዎች ተከስቷል። በተለይም የሰሜኑ ጦርነት እንዳንድ ምክንያት የሚወሰድ ነው ያው ለዋጋ ንረቱ በአጠቃላይ እንደሀገር ላለው የዋጋ ንረት ስፔሲፊካሊ በቤቶች ልማትም ይሄ እንዳንድ ምክንያት የሚወሰድ ነው። ከዚህ ባሻገር ግን የቤት ልማት ላይ ምንድነው የተለያዩ ስፔኩሌሽኖች አሉ። ምንድነው ነገ የቤት ዋጋ ይጨምራል በሚል ቤት ገዝቶ ማስቀመጥ አለ። ምንም ቫሊዩ አድ ሳያደርጉ ቤት ገዝቶ ማስቀመጥ። ችግሩን ለመቀነስ ሊረደው የሚችሉ የመፍትሄ ሀሳቦችን በተመለከተም የምጣኔ ሀብት ባለሙያው ዶክተር አረጋ ሹመቴ የሚሉት አላቸው። የቤት ገበያው የዋጋ ንረት ጎልቶ የሚታይባት አዲስ አበባን በተመለከተ ከተማ የኢኮኖሚ የፖለቲካና የማህበራዊ ጉዳዮቻችን ሁሉ ማዕከል መሆኗ ወደ ከተማ የሚፈልሰው ሰው ቁጥር የሚጨምር በመሆኑ እነዚህን ጫናዎች ለሌሎች ከተሞችን በማከፋፈል ከተማ ላይ ያለውን የቤት ፍላጎት በከፊል መቀነስ አንዱ መፍትሄ ነው ይላሉ። ሌሎች ከተሞችም ኢንቨስትመንትና የንግድ እንቅስቃሴ እንዲያስተናግዱ በማድረግ እንዲሁም አስተማማኝ ሰላም በማረጋገጥ አዲስ አበባ ላይ ያለውን ጫና መቀነስ ይቻላል ይላሉ ዶክተር አረጋ። እንደ ዶክተር አረጋ፣ ዋናው መፍትሄ ግን አቅርቦትን መጨመር ነው። ለመጨመር መሬትን፣ ግብአትን ማቅረብ ይጠበቅባል። የግል አልሚዎቹም የመንግስት አልሚዎቹም ግለሰቦችም ማህበራትም በትክክልና በፍጥነት በሚፈለገው መልኩ እንዲያለሙ ከፈለግ የመሬት አቅርቦት በጣም ማሳለጥ መቻል አለብን። የግብዓት አቅርቦት ማስተካከል መቻል አለበት። ከዛ ውጭ ደግሞ የቢሮክራሲ ነገሮች ማስወገድ መቻል አለበት። ግልጸኝነት መኖር አለበት። ይህ በጣም የተንዛዛ የለኛ ቢሮክራሲ፣ ሙስና የበዛበት ልዩት ቆፍ አንዱ የመሬትና ቤት የተያዘ ስለዚህ እነዚህን የመዋቅራዊ ችግሮችን የግብዓት አቅርቦት ችግሮችን ማስወገድ ስችል አቅርቦቱን መጨመር ይሄ በሌለበት ሁኔታ ዝም ብሎ እቆጣጠር አለው ዋጋውን ወስናለው የኤሌክትሪክ ዋጋን ወሰነ በካሬ የሚያላርገው ለመኝታ ሲሆን ይሄ የአጭር ጊዜ ማስታገሻ ሆኖ ከማለፍ ውጭ ሌላ ምንም የሚፈይደ ነገር የለም። ለዛውም የሚፈጽመው የመንግስት መዋቅር ሲኖር የትኛው መዋቅር ፈጽሟል ነው ጠንካራ መዋቅር የሚባል ነገር አሁን ላይ የለም። ሲሚንቶ ዋጋን እንኳን መወሰን የማይችል መዋቅር እኮ ነው አሁን ያለው ር የማይችል ቢሮ ምናምን እኮ ነው አሁን ያለው። ስለዚህ የግብአት ዋጋን አስተካክሎ በትክክለኛው ለፈላጊው ማድረስ ግብአትን ማለት ነው ማድረስ የሚችል ተቋም እስካልተፈጠረ ድረስ አሁንም ገና ይቀጥላል ብሎ ብሎ ኢኮኖሚው አንድ ቦታ ላይ ቀጥል ይችላል። ስለዚህ እኒህን አይነት አቅርቦትን መጨመር የሚችሉ ስራዎች መሰራት መቻል አለባቸው። እነሱ መሰራት ባልቻሉበት ከታይነት ያለው የቤት አቅርቦት ሊኖር አይችልም። መንግስት የማይነኩ የሚመስሉ ነገሮች መንካት ካልቻለ የቤት አቅርቦት ችግሩ ዘላቂ መፍትሄ ሊያገኝ ማይችሉም ባይ ናቸው ዶክተር አረጋ። ይሄ ሲባል መንግስት የማይነኩ ነገሮች ይገጥሙታል አሁን እሷን አትግባ በነገራችን ላይ መሬት ስትል የመሬት ፖሊሲ ማየት ይጠበቅባሃል። የመሬት ፖሊሲ ደግሞ መንግስት የማይነካት አንዷ ሴሴቲቭ አጀንዳ ሆነች። ግባት አቅርቦት ሲባል ቢሮክራሲውና ሙስናውን መጋፈር እና መጋፈት የሚችል ጠንካራ መዋቅር። ስለዚህ አንዳንዴ የማይነኩ የሚመስሉ ነገሮችን፣ ፖሊሲዎችን፣ ስትራቴጂዎችን የማይነካ የሚመስሉ ባለስልጣንና ባለጉልበት መንካት ካልቻለ ይህን ችግር ማስወገድ አይቻልም። እና እኒህን አይነት ስራዎች ካልሰራ የአቅርቦቱን ችግር መፍታት አይችልም። የአቅርቦት ችግር ካልተፈርታ ደግሞ ዘላቂ መፍትሄ አይኖረውም። በፍላጎትን በመቀነስ ብቻ ዘላቂ መፍትሄ አይሆንም። እሱ ማስታገሻ ነው የሚሆኑ በከተማና መሰረተ ልማት ሚኒስቴር የቤቶች ልማት መሪ ስራ አስፈጻሚ የሆኑት አቶ ፀጋይ ሞሼ ለቅርብ ጊዜ ዋጋ ጭማሪ፣ የሰሜን ኢትዮጵያ ጦርነትና የኮንስትራክሽን ግብዓቶች ዋጋ መጨመር የራሳቸውን አስተዋጽኦ አላቸው ይላሉ። የሚኒስቴር መስሪያ ቤታቸውም የቤት ችግሩን ለመቅረፍ የአስር አመት ስትራቴጂክ እቅድ አውጥቶ እየተገበረ መሆኑን ይናገራሉ። በዚህ እቅድም የመሬት አቅርቦትን በመጨመር የግለሰብ ይዞታዎች በኩታ ገጠም ትላልቅና ወደ ላይ ብዙ ፎቅ ያላቸው ህንፃዎች እንዲገነቡ በመደገፍ ለንግድ ዓላም የሚገነቡ ህንፃዎችም ወደ ላይ ተጨማሪ ፎቆችን ጨምረው የመኖሪያ ቤቶች እንዲያካትቱ በማድረግ እንዲሁም የኮንዶሚኒየም ቤቶችን በሽያጭ ብቻ ሳይሆን ለኪራይም በመገንባት አቅርቦቱን ተደራሽ እንዲያደርጉ ጥረት ይደረጋል ይላሉ። የግንባታ ግብዓቶች በስፋት በሀገር ውስጥ እንዲመረቱ ከማድረግ ባሻገር ከተለመዱ የግንባታ ግብዓቶች ወጣ ያሉ የግንባታ አሰራሮች መከተል እንደሚገባም አቶ ጸጋይ ይመክራሉ። በዋናነት በደላሎች እየተዘወረ ነው እየተባለ ቅሬታ የሚቀርብበትን የቤት ገበያ ለማስተካከል የሚረዳ አዋጅ እያዘጋጁ እንደሆነም አቶ ጸጋይ ይናገራሉ። እዚህም ጉዳዮች ከስር ከመሰረቱ በደንብ አይቶ እንዴት እንፍታው የሚለው ላይ ጥናቶችም ማድረግ፣ የህግ ማዕቀፎችም ማዘጋጀት ያስፈልጋል። እንደተባለው አንዳንድ ጊዜም ደላለው የሚመራው አይነት የሚመስሉ ሁኔታዎች አሉ። ሶ እነዚህን እነዚህን ነገሮች ወደ ስርዓት ማስገባት ያስፈልጋል ማለት ነው። አንደኛ ገበያው ግልጽ መሆን አለበት፣ ተገማች መሆን አለበት። ግልጽ ብቻ ሳይሆን ገበያው ተገማች፣ የገበያ መርህንም የሚከተል መሆን አለበት። ዲማንዴን ሄን ሰፕላዩን አይተን የገበያ መርህ ምንላ እሱን ተከትሎ መሄድ አለበት እንጂ ምንም ለውጥ በሌለባት ሁኔታዎች አንዳንድ ጊዜ የሚደረጉ ጭማሪዎች አሉ እና ሶ እነዚህን ስርዓት ለማስያዝ የህግ ማዕቀፍ እና ተቋማዊ አሰራርን ማበጀት ያስፈልጋል። ሶ ከዚህ አንጻር አሁን ከሃውሲንግ አንጻር ስናየው ሃውሲንግ ልማቱን እስፔሻሊ የሪል ስቴት ገበያ ልማቱን ስናይ በህግ አግባብ እንዲመራ እንግዲህ እኛ አሁን ጥረቶችን እያደረግን ነው። የሪል ስቴት ልማት ግብይትና ግመታ አዋጅ ብለን በረቂቅ ደረጃ አዘጋጅተናል። ሶ የሪል ስቴት ገበያው እንዴት ይመራ? በሪል ስቴት ገበያው ማን ነው መሳተፍ ያለበት? በሪል ስቴት ገበያ ለመሳተፍ ምን አይነት መስፈርቶች ያስፈልጋሉ? በዚህ ገበያ ላይ በደላላነት በቤት አቅራቢነት በፋይናንስ አቅራቢነት የሚሳተፉ አካላት ምን አይነት ፍቃድ ይፈልጋሉ? የቤት ዋጋስ በማን ነው መገመት ያለበት ሳይንቲፊክ በሆነ መንገድ የቤት ዋጋን ገምተን ቫሊዩ ከተደረገ በኋላ ደግሞ ወደ ታክሴሽን ሲስተምም ሊገባ ይችላል። ለተለያዩ ፐርፐዞች ልንጠቀምበት እንችላለን። ለሽያጭም ልንጠቀምበት እንችላለን። የቤት ዋጋ ግመታ ስራም እራሱን በቻለ ገለልተኛ ግማቾች ይተገበራል ይላሉ። ስፔኩሌሽኑ እነሱ ኤጀንቶች ናቸው፣ ዋጋውን እየገመቱ ያሉት። ይሄ ግን ሌሎች አለም ላይ ሁላችንም፣ እንደምታውቀው እንደምናውቀው፣ ሳይንቲፊክ በሆነ መንገድ ነው የሚገመተው። አንድ ቤት ቫሊዩ ስንል ሎኬሽኑ አለ፣ በምንድን ነው የተሰራው፣ ስንት አመት ሆኖታል፣ ለምን አገልግሎት ነው የሚውል የሚሉ የተለያዩ ፓራሜትሮች አሉ። በዛ ላይ ደግሞ ካልኩሌት የሚደረግባቸው የተለያዩ መንገዶች አሉ። ሴልስ ኮምፓሪዘን፣ ኮስት ምናምን የምንላቸው አሉ። ሶ ለተለያዩ አገልግሎት ሲውል የተለያየ የአገማመት መንገድ አለ። ሶ ማን ነው ይህንን መገመት ያለበት የሚለውንም ገማቾች ፍቃድ ይሰጣቸዋል። ፍቃድ ወስደው ነው ግምታ የሚሰሩት። ልክ ኦዲተሮች ፍቃድ ወስደው ኦዲት እንደሚያደርጉ አንድ ድርጅትን ገማቾች ግምት ያደርጋሉ ማለት ነው። መንግስት ደግሞ በየጊዜው በተወሰነ ጊዜ ያለው አቅም ህጋችን ላይ አምስት አመት ብለነዋል። በየአምስት አመቱ ግመታ እያደረገ ያስቀምጣል ማለት ነው። እና ከዛ ጋር በሬንጅ ተቀምጦ ከሱ ባልተራራቀ ሁኔታ የሚገመትበት ሁኔታ ነው የሚሆነው ማለት ነው። እና ትምህርት ክፍል ደረጃም የተለያዩ ዩኒቨርሲቲዎች እዚህ ላይ ቫሉዌሽን ላይ ራሱን የቻለ በእስከ ማስተርስ ደረጃ ትምህርት ተማሪዎች ግራጁዌት እያደረጉ ነው። እና እዚህ ኤሪያ ላይ ተምረው ፍቃድ አውጥተው ሰርቲፋይድ ሆነው የሚሰሩ በት ሁኔታ ነው የሚሆነው የመንግስትንም ጥቅም የገዢውንም የሻጩንም ጥቅም የምናስከብርበት ነው የሚሆነው ማለት የኢትዮጵያ መንግስት መረጃ እንደሚያመለክት በከተሞች በመጪዎቹ አስር አመታት አራት ነጥብ አራት ሚሊዮን ቤቶች ለመገንባት ታቅዷል ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስን ለዘገባው እናመሰግናለን ወደ ተከታዩ መሰናዶ እንለፍ ኢትዮጵያ የግል ጋዜጦችንና መጽሔቶችን ህትመት በአዋጅ ከፈቀደችበት ከ1980ዎቹ ማግስት አንስቶ በነጻው ፕሬስ ተሳትፏቸው በጉልህ ተጠቃሽ ከሆኑ ጋዜጠኞች መካከል አንዱ የሆነው ዳዊት ከበደ ወይሳ ከሰሞኑ በአዲስ አበባ ከተማ ሕይወቱ በድንገት አልፏል። ሀብታሙ ስዩም የሙያ አጋሮቹን አነጋግሮ ቀጣዩን ማስታወሻ አሰንቋል። እንግዲህ ዳዊትን ስታነሳ ከባድ ነው። በነጻ ፕሬስ ውስጥ ትልቅ ዋጋ የከፈለ እስከ ህይወቱ ፍጻሜ ድረስ ለፕሬሱ በጣም ልዩ ፍቅር የነበረው ነው። ዳዊት የነጻ ፕሬስ ጠበቃ ነው ማለትን ይቻላል። የሰማችሁት በኢትዮጵያ የግል ፕሬስ ዘርፍ ውስጥ ለበርካታ ዓመታት በአሳታሚነትና በጋዜጠኝነት የሰራው ፍቃዱ ማህተመ ወርቅ ነው። ዛሬም ድረስ በግል ህትመት ዘርፍ ከሚታትሩ ጋዜጠኞች መካከል አንድ የሆነው ፍቃዱ በሳምንቱ መገባደጃ ላይ በድንገት ህልፈቱ የተሰማውን ጋዜጠኛ ዳዊት ከበደ ወየሳን በተለይ የሚያስታውሰው በ1980ዎቹ አጋማሽ የነጻ ፕሬስ እንቅስቃሴ ውስጥ በነበረው ጉልህ አስተዋጽኦ ነው። እንግዲህ በፕሬስ ቆይታው ረጅም ጊዜ ነው። በተለያዩ ጋዜጦችም መጽሄቶችም ላይ ጽሁፎች ያቀርብ ነበረ። ዳዊት እንደው ለመጠቆም ያህል በጽሁፍ የሚያቀርብባቸው ፈለግ ጋዜጣ፣ ሞገድ፣ ማዕበል፣ መብረቅ እነኝህ ጋዜጦች ላይ ጽሁፍ ያቀርብ ነበረ። ሌላ ደግሞ እንደዚሁ መጽሄቶች ነበሩና በአዘጋጅነት ራሱ የሚሰራባቸው አዘጋጅ ሆኖ ታደለች ወይ፣ ፍቅርና ብሌን የሚባሉ ማህበራዊ ጉዳይ ላይ የሚያተኩሩ መጽሄቶች እነሱ ላይም በአዘጋጅነት ይሰራል። ከዛ በኋላ ወደ አስራ ዘጠኝ ሰማንያ ስምንት አካባቢ ፊያሜታ የምትባል ጋዜጣ ጀምሮ ነበረ። ፍቃዱ ዳዊት በጋዜጠኝነት ስራው ለውጣ ውረዶች ከተዳረጉት መካከል አንዱ እንደነበረ ያውሳል። እንግዲህ በዛን ወቅት የነበረው የነፃ ፕሬስ እንቅስቃሴ በጣም ከባድ ነው። ብዙ ዋጋ የሚከፈልበት ነው። ብዙ ሰዎች ሕይወታቸውን ያጡበት፣ ብዙ ሰዎች ለስደት የተዳረጉበት፣ ብዙ ሰዎች ከብዙ ደረጃ የደረሱበት ወቅት ነበረ እና ያንን ጊዜ በብዙ ዳዊት በትግል ነው ያሳለፈው። ዳዊት እንደው ማንሳት ካስፈለገ በፊያሜታ ጋዜጣ ላይ ጣሪ ሀገር ውስጥ በነበረ ጊዜ ብዙ ትልልቅ ዘገባዎችን ይሰራ ነበር። በቤተክርስቲያን ጉዳይ ላይ ያሉ ለኝ በሙስና ጉዳይ ላይ ያሉ ትልልቅ ባለስልጣኖች ላይም ያሉ፣ ከዛ ውስጥም እንደውም በአንድ ወቅት በደቡብ ክልል ፕሬዚዳንት ላይ አንድ ዜና ሰርቶ ነበረ። ይህንን ዜና በሰራ በስንተኛው ቀን ነው ከደቡብ ክልል ፖሊሶች መጥተው ህጋዊ ባልሆነ መንገድ አፍነው ወስደው አስረውታል። ከዛም በኋላ እዚህ ሀገር ውስጥም በነበረ ጊዜ በተከታታይ ጊዜ ብዙ ክሶች ተከሷል። ዳዊት ክስ መብዛት የክስ ማነስ ሳይሆን ሙያውን ስለምትወድ ሁሌም በዛው ነበረ የሚቀጥለው። ከሀገር ከወጣም በኋላ በ1997 በቅንጅት ውጭ ሀገር በነበረ ጊዜ በሚሰራቸው ሚዲያዎች ክስ ተመስርቶበት ተፈርዶበትም ነበረ። የእድሜ ልክ እስራት ነበረ የተፈረደበት። በ1992 ዓ ም ት ዳዊት ከበደ ወየሳ በመጀመሪያ ወደ ኬንያ በመቀጠል ደግሞ ወደ ዩናይትድ ስቴትስ ተሰዷል። በስደት ህይወቱ ውስጥ ከጋዜጠኝነትና ጸሐፊነት እንዳልተለየ ፍቃዱ ይናገራል። ከአገር ከወጣ ጊዜ ጀምሮ ዳዊት በነጻ ፕሬስ ውስጥ ያሉ ወዳጆቹን ሁሌም ያስባል። በስደት ውስጥ ሲኖሩ ስደት ላይ እያሉ ይጠይቃል። አቃፊ ነው። በቃ መሰብሰብ ይፈልጋል ሁሉንም እና ከአገር ከወጣ በኋላም ከሚዲያ አልራቅም። እንግዲህ ብዙ ሰው ነፃ ፕሬስ ላይ ያሉ ልጆች ሁልጊዜ ሲወጡ ከሀገር ሲወጡ በሚዲያው ላይ ነው መልሰው የሚቀጥሉት። ውጭም ቢሆን እንደሱ ስለሚሆን ነው መሰለኝ ይሄ ነገር፣ ከሚዲያው መራቅ አይፈልጉም። ዳዊትም ከወጣ ጀምሮ ሚዲያው ላይ ሲያገለግል ነው የነበረው። ካስፈለገም መጥቀስ እንችላለን፣ ክንፉ አሰፋ ጋር አሁን ኢትዮ ፎረም ዌብሳይት ከአስር ዓመት በላይ አብረው ሰርተዋል። በሀገር ጉዳይ ላይ የሚሰራ ዌብሳይት ነው። ከዛ በፊትም በሬዲዮም ላይ ከፍተኛ ሽፋን ያለው አገልግሎት ሰጥቷል። ዳዊት እስከ መጨረሻው ህይወቱ እስኪያልፍ ድረስ ከፕሬሱ አራቀ። ወደ 2 ዓመታት ለተጠጋ ጊዜ በዩናይትድ ስቴትስ የኖረው ዳዊት ለበርካታ ዓመታት ቤተሰብ መስርቶ በኢትዮጵያውያን ማኅበረሰብ ዘንድ ከሚጠቀሱት መካከል አንዱ ሆኖ የቆየባት ስፍራ የደቡባዊ ዩናይትድ ስቴትስዋ ከተማ አትላንታ ናት። ድንገተኛ አልፈቱ በዚያ በሚኖሩ ኢትዮጵያውያን ዘንድ ድንጋጤና ሐዘን ስለመፍጠሩ የነገረን ደግሞ የሙያ አጋሩና ጓደኛው ጋዜጠኛ መልካሙ ደምሴ ነው። ምንም አክቶኛል ራሴም በጣም አሞኛል። በቃ ይህን ሁለት ቀን እንቅልፍ የለንም። ሁሉም ሁሉም እና ያው የቅርብ ሰው ስለሆን በሬዲዮም ስለሚያቁም የአትላንታ ሰው በሙሉ ስልክ ሳስተናገድ ነው ሰሞኑ። በጣም በጣም በጣም በጣም ያዘኑት የአትላንታ ሰው። በኢትዮጵያ ቴሌቪዥን ወርቃማ ዘመናት ወቅት ከመዝናኛ ክፍል አሰናጆች ባልደረቦች መካከል አንዱ የነበረው ጋዜጠኛ መልካሙ ደምሳይ ዳዊትን በነፃ መንፈስ አፍቃሪነቱና ተሟጋሽነቱ ያጎለዋል። በመጀመሪያ እንደ ጋዜጠኛ አለ በልክ ዳዊት በቃ ላመነበትን ነገር ምንም ወደኋላ የማይሄድ ጋዜጠኛ ሰቡን ሁሉ በነፃነት ለመግለጽ የሚያስብ ነው። ስትወያዩ እንኳን አንድ ነገር ካለ እስከሚያሳምን ድረስ በክርክር የሚያምን ልጅ ነው። በነፃነቱ ምንም ወደኋላ የማይሄድ በቃ ግንባሩን የማያጥፍ ወደ ፊቱ የሚሄድ ጋዜጠኛ እንደነበር አውቃለሁ። አትላንታ ደግሞ ረጅም ጊዜ ነው የማውቀው። አትላንታ ደግሞ በአድማስ ሬዲዮ ፕሮግራም ዝግጅት ላይ ነው ብዙ የማውቀው። ከአስራ አራት ዓመት በላይ ነው። ከመስራቾቹ አንዱ እሱ ነው። አራት ነበሩ። ነፍሱን ይማርና ቴዲ ነበረ እሱ ነበር፣ መልካም ዘር እና ዳን የሚባሉ ነበሩ። መጀመሪያ ሲመሰረት ያው እኔ ከኋላ ሆኜ ነበር ስሰራ የነበረው እና ያው በጋዜጠኝነቱም እዛ ላይ በአድማስ ሬዲዮ እስካሁን ድረስ ቴዲ ከሞተ በኋላ ደግሞ እሱ ነበረ የያዘው ነው በኃላፊነት ደረጃ። እኔም አለኝ በመግባባት ለህብረተሰቡ ብዙ ነገር የሚሰራልን ብቻ ለአድማስ ሬዲዮም የሆነ ድንቅ መጽሔትም ደግሞ በቃ ምሰሶ የሆነ ለዝግጅቱ ምሰሶ የሆነ ጋዜጠኛ ነበር። የዳዊትን መልካም ስብዕና ደጋግሞ የሚያነሳው መልካሙ ወዳጆቹና የሥራዎቹ ትሩፋት ተካፋዮች የመታሰቢያ ዝግጅት በከተማዋ ሊያሰናዱ እየተንቀሳቀሱ እንደሆነም ነግሮናል። ምንግ ዳዊት በቃ መልካም ሰው በጣም ትሁት ሰው ሰውን የሚያከብር ሰውን አክባሪ ለተቸገረ የሚረዳ በቃ ልዩ ልዩ ዝግጅቶች፣ ለምሳሌ ከተማ ውስጥ በሚደረጉ እንቅስቃሴዎች እሱ ነምበር ዋን አንድ ቁጥር ነው ማለት እንችላለን። በጋራ በሆነ የምንሰራቸው ብዙ አሉ። ሰው ሲመጣ ማስተናገድ፣ ከኢትዮጵያ አዲስ ሰው ሲመጣ መቀበል፣ ስራ ማፈላለግና ለእንደዚህ ያለ ሰው ምን ተብሎ ይነገራል? በቃ ይሄ ነው ተብሎ የሚነገር ተነግሮ የማያልቅ ብዙ ነገር አለው እና ያው ለዘመድ፣ ለአዝማዶቹ፣ ለወገኖቹ፣ ለአድናቂዎቹ በአጠቃላይ በቃ መጽናናትን ነው የሚመኘው። የእሱንም ነፍስ እንግዲህ እግዚአብሔር ማጸደቅነት ያኑርልን። ሌላ ምን እላለሁ? ዳዊት ከበደ ወየሳ የአዲስ አበባ ልጅ ነው ልዩ ስሙ ቄራ ኬላበር በተባለው ስፍራ ታሳስ 19 ቀን 1961 ዓ ም ነው የተወለደው። የመጀመሪያ ደረጃ ትምህርቱን በካቴድራልና በፈለገ ዮርዳኖስ ትምህርት ቤቶች፣ የሁለተኛ ደረጃ ትምህርቱን ደግሞ በዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት መከታተሉን ከቅርብ ወዳጆቹ ሰምተናል። ከተግባረ ዕድ የቴክኒክና ሙያ ትምህርት ቤት በ1979 ዓ ም የተመረቀው ዳዊት ከጥንቱም የሥነ ጽሑፍ ተውቦ ነበረው። በ1986 ዓ ም በአዲስ አበባ ዩኒቨርሲቲ የምሽት ትምህርት የቋንቋና የሥነ ጽሑፍ ትምህርት ክፍል ከተቀላቀለ ዝንባሌውን በልዩ ስልጠናዎች ካጎለ በተበኋላ በኋላ ፈርቀዳጅ በነበሩት የግል ጋዜጦችና መጽሔቶች ላይ ከአምደኝነት እስከ ዋና አዘጋጅነት ለመስራትም በግተዋል። ሰሞኑን ወደ አዲስ አበባ ያቀናው አንጋፋው ጋዜጠኛ ዳዊት ከበደ ወየሳ ጥቅምት 29 ቀን 2015 ዓ ም ሕይወቱ በድንገት ማለፏ ተሰምተዋል። ሥርዓተ ቀብሩን ካስተባበሩት መካከል አንዱ የሆነው ጋዜጠኛ ፍቃዱ ማተመ ወርቅ የዳዊት ወዳጆች ስሙን ሕያው ለማድረግ ጅምር ሥራዎቹን ለቁም ነገር እንዲያበቁ ጠይቀዋል። የጀመራቸው ሬዲዮ ፕሮግራሞች አሉ። እነኛ ነገር ውጭ ያሉ ሰዎች እንዳይቋረጥ በዚሁ መንገድ እንዲቀጥል እሱ ጓደኛውን ሲለይ እሱ ቀጥሎ ይዞ ነበረ። አሁንም ይሄ ነገር ባይቋረጥ ቢቀጥል ሙያውን እንዲደግፍ። ነፃ ፕሬስ ደግሞ ቤተሰቦችን ሁልጊዜ መሰብሰብ ይፈልግ ነበር። ከለውጡ በኋላ እዚህ ሀገርም ከመጣ በኋላ ከኔ ጋር እናወራ ነበረ። ለምን አንሰበሰብም? ውጭም ያለ ነው እዚህ ማህበሩን መስርተን ምናምን ይለይ ነበረ። እና እኔ እንደራሴ የማስበው ፕሬስ የነበሩ አሁንም ለፕሬሱ ጥሩ ፍቅር ያላቸውን ሰዎች ሰብስቦ የዳዊትን ራእይ ማስቀጠል ነው የምፈልገው። ጋዜጠኛ ዳዊት ከበደ ዛሬ ቅዳሜ ሕዳር 3 2015 ዓ.ም ዓመተ ምሕረት የቀብር ስነ ሥርዓቱ በመንበረ ጸባዖት ቅድስተ ሥላሴ ቤተ ክርስቲያን መፈጸሙም ተሰምተዋል። በ56 ዓመቱ ከዚህ ዓለም በሞት የተለየው ዳዊት ባለትዳርና የሁለት ልጆች አባት ነበረ። ያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ወደ ተከታዩ ዘገባ ከማለፋችን በፊት ተከታዩን ማስታወቂያ ሰምተን እንመለስ። የ2022 የዓለም ዋንጫ በኳታር የዓመቱ ታላቅ የስፖርት ክንውን እነሆ ደረሰ። አፍሪካ ምድር ላይ በሚቸረው ፍቅር አቻ የለሽውን ጨዋታ፣ የጥልቀት ዘገባዎች፣ ከጨዋታ በፊትና በኋላ የምናደርጋቸውን ትንታኔዎች፣ በግጥሚያዎቹ ውስጥ ብልጭ የሚሉ ከዋክብትን፣ ያልተጠበቁ ስኬቶችን የሚያስመዘግቡ ቡድኖችን፣ አሰልጣኞችን፣ ተጫዋቾችን ከአሜሪካ ድምፅ ይከታተሉ። እንዲሁም ከአህጉሪቱ አራቱም ማዕዘናት ዶሃ ከሚገቡ የእግር ኳስ አፍቃሪዎች መሃል ውድድሩ እስኪጠናቀቅ እዚያው ቦታው ላይ እንገኛለን። ይህ ሸጋ ጊዜ እንዳያመልጦ ከቪኦኤ አፍሪካ ቡድን ጋር ይስለቁ። የእግር ኳስን ተአምራዊ ኃይል አብረን እናጣጥም። የአሜሪካ ድምፅ ራዲዮ። የአሜሪካ ድምፅ መሰናዶ ይቀጥላል። ተከታዩ መሰናዷችን ወደዚህ ወደ ዩናይትድ ስቴትስ ይመልሰናል። የዩናይትድ ስቴትስ መራጮች ባለፈው ማክሰኞ የአማካይ ዘመን ምርጫ አድርገዋል። በዚህ የፕሬዝዳንታዊ ምርጫ አጋማሽ ላይ የሚካሄደው ምርጫ የተወካዮች ምክር ቤቱ 435 መቀመጫዎች ሙሉ ለሙሉ ለውድድር የሚቀርቡበት ሲሆን በህግ መወሰኛው ምክር ቤት ጊዜያቸውን የጨረሱ እንደራሴዎችን ያሟላል። በዚህ ምርጫ ከባለመቶ መቀመጫው የህግ መወሰኛ ምክር ቤት ሰላሳ አምስቱ ለሽሚ ያቀርበዋል። የሰላሳ ሁለቱ ሴናተሮች ውጤት በዚያው በምርጫው ቀን ምሽትና በተከታዩ ቀናት የታወቀ ሲሆን ሁለት መቀመጫዎች ግን ቆጠራቸው ገና እየተካሄደ ሰንብቷል። የጆርጂያ አንድ ሴኔት መቀመጫ ምርጫ የመለያ ድምፅ ለህዳር 27 ተጠርቷል። በዚህ ሁኔታ የተወካዮች ምክር ቤቱ የኃይል ሚዛን ወዴት እንደሚደፋ ሳይታወቅ በመቆየቱ የብዙ አሜሪካዊ ልብ እንደተንጠለጠለ ነው። የተወካዮች ምክር ቤቱ በሪፐብሊካኖች እጅ ይውደቅ፣ በዲሞክራቶቹ ዋይት ሀውስ ለመጪዎቹ ሁለት ዓመታት በዲሞክራት ፓርቲው ፖሊሲዎች የሚተዳደር ነው። የሀገሪቱ ጠቅላይ ፍርድ ቤት ደግሞ በአብላጫው በወግ አጥባቂ ዳኞች የተያዘ በመሆኑ የሀገሪቱ የስልጣን ኃይል ሚዛን አሁን መውደቂያው አጠያያቂ ሆኗል። ለመሆኑ የስልጣን ሚዛንና የቁጥጥር ሥርዓቱ በአሜሪካ ፖለቲካ እንደምታው ምንድን ነው? ተከታዩ ዝግጅት ዝርዝር መረጃ አለው። እያንዳንዱ ሀገር የሚያገኘው የሚመጥነውን መንግስት ነው። በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽና በ19ኛው መጀመሪያ የኖረው ፈረንሳዊ የህግ ሰው ዲፕሎማት ጸሐፊና ፈላስፋ ጆዜፍ ዶሜስትር ነው ይህንን ያለው እያንዳንዱ ሀገር የሚገባውን መንግሥት ያገኛል ወይም ሌሎች ሲተረጉሙት ሕዝብ የሚገባውን መንግሥት ያገኛል ወይም ደግሞ ሕዝብ የሚያገኘው የሚተካከለውን ወይም የሚመጥነውን መንግሥት ነው መንግሥቱን አይተህ የሕዝቡን ማንነት ትረዳለህ እንደ ማለት ሕዝብ ሥልጣን ይሰጣል ወይም ሥልጣኑን ያስነጥቃል ወጣም ወረደ ሥልጣን የሕዝብ ነውና አንድም በፍቃዱ በድምፁ በመረጠው መንግስት ይተዳደራል። ሳይመርጠው ከሚያስተዳድረው ጋር ከታረቀም ያ መንግስት እንዳደረገው ይሆናል። እምቢ ካለም የፍቃዱ እስኪሞላ የኔ የሚለውን እስኪቀዳጅ ይታገላል። ለማንኛውም ከዶ ሜይስትር አባባል ጋር የማይስማሙ አሉ። አነጋገሩ እኔ ትክክል ነው ብዬ አላምንም ብዙ ጊዜ ህዝቡ የሚፈልገውን የማገኝበት ሁኔታ መሪዎች ገብተው አገባባቸውም እንዳይሆን ሆኖ ያን ህዝብ የፈለጉትን ይጩንበታል ህዝቡ የፈለገውን አገኘ ወይም የሚገባውን አገኘ ማለት አይቻልም አነጋገሩ እንግዲህ ምናልባት ሊባል የተፈለገው ህዝብ ቢፈልግ ተጣጥሮ ሊያገኘው የሚፈልገውን መንግስት ሊያገኝ ይችል ነበር በማይሆን ሁኔታ እየተገዛ ከሆነ ወይም አልጣረም ወይም አልታገለም ዝም ማለቱ እንደዚህ ያለ መንግስት እንዲወድቅበት ሆኖ ይሆናል የሚባል ይሆናል። ግን ብዙ ጊዜ መንግስት የሚጫንበት ብዙ ሀገር አለ እና ህዝቡ የፈለገውን ወይም የሚመጥነውን አገኘ ማለት አይደለም። እንደዚህ ያለ መንግስት ሲቋቋም ፕሮፌሰር አዲኖ አዲስ አዲኖ አዲስ እባላለሁ። ማስተምረው ቱሌን ዩኒቨርሲቲ ነው። ቱሌን ዩኒቨርሲቲ ኒው ኦርሊንስ ሉዚያና አሜሪካ ውስጥ ነው። ማስተምረው ህገ መንግስት፣ ሰብአዊ መብት፣ እንደገና ደግሞ የአሜሪካ አስተዳደር ውጭ ሀገራት ያለውን አገጣጠም ፎሪን ፖሊሲ ማለት ነው። ፎሪን አፌርስ ብዬ ነው የማስተምረው ስለ ሀገሪቱ ጸጥታም ሴኪሪቲ አስተምራለሁ። በዘመናዊ እሳቤና ተግባር የህዝብ ስልጣን የሚሰራባቸው ከቀጥተኛ ዲሞክራሲና ከውክልና ዲሞክራሲ አንስቶ የተለያዩ የዲሞክራሲ አይነቶች ጽንሰ ሀሳቦችና ትግበራዎች ቢኖሩም የሰፋ ተቀባይነት ስላለውና ዛሬ በበዛው የዓለም ክፍል ስለምናየው የውክልና ዲሞክራሲ እንነጋገር። ቀጥተኛ ያልሆነ ዲሞክራሲ የውክልና መንግስት ምንድን ነው? ሰዎች ተመርጠው የሚመረጡበትን ነገር ለህዝቡ ተናግረው ህዝቡ ያን ሰምቶ መርጧቸው የሚፈጽሙት የህዝቡን ፍላጎት ነው። እርግጥ አንዳንድ ጊዜ መቼም እነሱን አስተሳሰብም ጨምረው ይሰራሉ። ህዝቡ እንግዲህ የመረጠው እኛ የምንነግራችሁን አርጉ ብቻ ሳይሆን ጠቅላላው እንደዚህ ነው፣ ግን ያረጋችሁት ለእኛም ነገሩን እኛም መፈለጋችን አለመፈለ ጋችን እናስታውቃለን ነው እንግዲህ ነገሩ። አጠቃላይ ምንድን ነው? ህዝብ ወካዩን መርጦ ወካዩ የማይጠቅመው ከመሰለ ወካዩን የሚያባርበት የሚያስወግድበት ሁኔታ ያለበት አስተዳደር ነው ማለት ነው። ዴሞክራሲ ከስሙ ከአነሳሱና ከበዛው ትርጓሜውም በህዝብ ለህዝብ በሚቋቋምና በሚሰራ መንግስት የሚመራ የብዙሀን የበላይ ተደማጭነት የሰፈነበት ስርዓት በመሆኑ ብዙ ፖለቲከኞችና ምሁራን ይስማማሉ። ዴሞክራሲ ማለት እንግዲህ ህዝቡ ራሱን የሚመራበት አስተዳደር ማለት ነው። አንዱ ከአንዱ ሳይበልጥ ዜጋ በሙሉ ራሱን የሚመራበትን ወይም የሚወክለውን አስተዳደር የሚመርጥበት ሁኔታ ሲደራጅ ነው። እንግዲህ ራስን በራስ ማስተዳደር ለሁሉም ክፍት የሆነ አንዱ አንዱ ሳይበልጥ በዚህ ውስጥ በአንዳንድ ሀሳቦች ላይ በአንዳንድ የአስተዳደር ጥያቄዎች ላይ የማይስማሙ ሰዎች፣ የማይስማሙ ቡድኖች፣ የማይስማሙ ዜጎች ሊኖሩ ይችላሉ። በዲሞክራሲያዊ ስርዓት ውስጥ የሁሉም ድምፅ የሚሰማበት ስርዓት ከሆነ እንዴት ይፈታል? እንዲህ አይነት ልዩነት ትልቁ ጥያቄ እሱ ነው። እንግዲህ የውክልና አስተዳደር የተመረጠበት አንዱ ምክንያት እሱ ነው። የተመረጡት ሰዎች እርስ በርስ ተዋይተው እንካ ተቀበል ስጠኝ ብለው ተነጋግረው የሚወስኑበት ሁኔታ ይመጣል ማለት ነው። እንግዲህ ብዙ ህዝብ የተለያየ አስተያየት አለው። እንደዚህ ያለ ቦታ ላይ የሚሆን ውሳኔ ሊወሰን የሚችለው መስጠት እና መቀበል ሲኖር ነው፣ ቶለራንስ ሲኖር ነው፣ መነጋገር ሲኖር ነው፣ መደማመጥ ሲኖር ነው። የእኔ ብቻ ነው እውነቱ ብሎ ማሰብ ሲቀር ነው። ፓርላማውም ቢሆን ኮንግሬሱም ቢሆን እዚያ የሚነጋገሩት እና የሚወያዩት የራሳቸውን እኔ ያልሁት ይሁን የማያስብል ሁኔታ ባለበት ነገር ነው። ሁሉም ተመርጦ የመጣው ወክሎ የመጣው ህዝብ አለ የእኔ ብቻ ነው ብሎ ሊናገር አይችልም። ሌላውንም ማዳመጥ አለበት እና የተለያየ አስተሳሰብ ያለበት ሀገር የተለያየ ሃይማኖት ያለበት ሀገር፣ የተለያየ ዘር ኤትኒክ ግሩፕ ያለበት ሀገር ተደማምጦ እና ቋንቋዎች እና ጎሳዎች አዎ ያሉበት ሀገር ተነጋግሮ፣ ያንተን ንገረኝ የኔን ልንገር፣ እናንስማማ ብሎ ተስማምቶ የሚሰራበት ሁኔታ ነው እንጂ የአንዱ ብቻ ሊጫን አይቻልም ማለት ነው። የብዙሃን ድምፅ እዚህ ቦታ ላይ እንዴት ነው የሚታየው? የብዙሃንና እና የአናሳዎች ድምፅ በዲሞክራሲ ውስጥ። በጣም ጥሩ ጥያቄ ነው። እንግዲህ በአጠቃላይ በዴሞክራሲ በዚህ በውክልና አስተዳደር ብዙሃን ያለው እንግዲህ መጆሪቲ ማለት ይመስለኛል። ብዙሃን እንግዲህ ውሳኔ ወስነው ውሳኔው በአጠቃላይ እንግዲህ በብዙሃን የተወሰነው ነው እንግዲህ አስተዳደር የሚሆነው ነገር ግን የማይኖሪቲ አማርኛውን ብትለግሰኝ ህዳጣ ነው ወይም የእነሱ ራይት መጠበቅ አለበት። አንደኛ ሰብአዊ መብታቸው መጠበቅ አለበት። አንዳንድ መንግስታት ደግሞ እነዚህ ንዑሳን አይሆንም ካሉ የማይሆን ነገር አለ ብሎ የሚወስነው ነገር አለ የማይኖሪቲ ቪቶ የሚባል ነገር አለ። ግን አብዛኛው ምንድን ነው? እርግጥ እነዚህ ማይኖሪቲስ ሊያሸንፉ ባይችልም የነሱ አስተሳሰብ እና የነሱ ፍላጎት በማጆሪቲው መጠበቅ ይኖርበታል። እንግዲህ ሂዩማን ራይት ነው እንግዲህ መጠበቅ አለበት። ከዚያ ሁለተኛው ነገር ምንድን ነው? አንዳንዱ አስተዳደር እንዲያውም ሁሉም ነው እንጂ ገለልተኛ የሆነ የህግ ተንታኝ ወይም የህግ ተርጓሚ ጁዲሻል ኢንዲፔንደንስ የሚባለው ነው። እንደሱ ያሉ ነገር አለ። የህግ አካሉ ነፃ ከሆነ ብዙሀኑም የንሱን ቁጥር ለመበደል ቢፈልጉ ያ ገለልተኛው የህግ ተርጓሚው ቡድን ሊቆጣጠር ይችላል ማለት ነው። በዚያ በኩል ደግሞ እንግዲህ የንሳን መብት ይጠበቃል። በጣም አስፈላጊ ነው ነፃና ገለልተኛ ዳኛና ተርጓሚ በጣም በጣም አስፈላጊ ነው። ይህ ስርዓትና አሰራር የዲሞክራሲ አባት ተብሎ ከሚጠራው የዛሬቱ ግሪክ የያኔዋ አቴና መሪ ከክርስቶስ ልደት በፊት አምስት መቶ ዓመት ገደማ ከኖረው ክሌስቴነስ አንስቶ ይታወቃል። እርሱ ዲሞክራቲያ ይለው ነበር። እንዲያውም ግሪካውያን ለዛሬው ዓለም ካበረከቱት ትሩፋት ሁሉ አንዱ ያኔ ለሁለት ምዕት ዓመታት የተጓዙበት ዲሞክራሲያዊ ስርዓት ግዙፍ ቦታ እንዳለው መዛግብትና ምሁራን ይናገራሉ። ዴሞክራሲያዊ ሥርዓቶች፣ መንግስትና አስተሳሰቦች በዘመነኛውና በቅጡ በተመዘገበው የሰው ልጅ ታሪክ ውስጥ ትርጓሜያቸውንና ቅርጾቻቸውን እየቀያየሩ እየጠፉና እየተነሱ እስከ ዐሥራ ስምንተኛው መቶ ክፍለ ዘመን ዘልቀዋል። ለንግግራችን የተጨበጠ ማሳያና ማገናዘቢያ ይኖረን ዘንድ ዛሬ በመላው ዓለም የዴሞክራሲ አውራና ፋና ተምሳሌትም ሆኖ የሚነሳውን የዘመናዊው ዴሞክራሲ አባት በሚባሉት ጆርጅ ዋሽንግተን በ18ኛው መቶ ክፍለ ዘመን ሁለተኛ አጋማሽ የተመሠረተውን ላለፉት ሁለት መቶ አርባ ዓመታት ጽንቶ የሚገኘውን የዩናይትድ ስቴትስ ዴሞክራሲ የመንግሥቱን አመሰራረት አወቃቀርና አሰራርን ፈትሽ። የዩናይትድ ስቴትስ ህገ መንግስት እንዳልኸው አንድ ሁለት መቶ ዓመት በላይ ሁኖታል። መንግስቱን ያቋቋመው እንግዲህ እሱ ነው። መንግስቱን ሲያቋቁመው ሶስት የአስተዳደር ክፍሎች አስመልክቶ ነው የመሰረተው። አንዱ ህግ አርቃቂ ኮንግሬሱ፣ አንዱ ህግ ተርጓሚ እንግዲህ ሱፕሪም ኮርቱ እና ሌሎችም ዳኞች፣ አንዱ ደግሞ ህግ አስፈጻሚ ኤግዘከቲቭ ብራንች ሉታ እነሱ ሶስቱ የተለያዩ የአስተዳደር ክፍሎች ሆነው ተመሰረቱ። ከዚያ በላይ ደግሞ ፌዴራሊዝም የሚባል ስርዓት ተቋቁሟል። እንግዲህ አሜሪካ አምሳ ስቴቶች አሏት። እና ፌዴራሊዝም ማለት እንግዲህ የአሜሪካን መከለኛው አስተዳደር እና የእያንዳንዱ ስቴት አስተዳደር እንዴት ይጋጠማሉ፣ እንዴት ይገናኛሉ ነው እሱንም ያረቀዋል ህገ መንግስቱ። ይህ የዛሬቱ ዩናይትድ ስቴትስ የምትመራበት ዲሞክራሲ መሰረቱ ያደረገው ሊበራል ወይም በስፋት የምዕራብ ዲሞክራሲ የሚባለው ጽንሰ ሀሳብ ነጻነትን መሰረት ያደረገ ነው የግለሰብ ነጻነትና መብቶች በማዕከላዊ እቅድ የማይታዘዝ በግል ሀብት ላይ የተመሠረተ ገበያ መር ነፃ ምጣኔ ሀብት በምርጫ ብቻ የሚያዝ የህዝብ ስልጣን ስልጣን በተለያዩ የአወቃቀር ምሰሶዎቹ የተከፋፈለበት ሚዛን የሚጠብቅና ቁጥጥር የሰፈነበት መንግስት። ኮንግሬሱ ሴነትና እና ሀውስ ኦፍ ሬፕሬዘንታቲቭስ ይባላሉ። ሁለቱ እያንዳንዳቸው በብልጫ ድምፅ ያሳልፋሉ። ሴነት የሚባለው ነው እንግዲህ ዲሞክራ ምክር ቤት የታችኛውን የህዝቦች ምክር ቤት እንግዲህ እንበለውና እያንዳንዳቸው እንግዲህ ያሳልፉታል። ያን ህግ ይሁንልን ብለው የሚፈልጉት በብልጫ ምርጫ ያሳልፉታል። ህግ ከመሆኑ በፊት ያ ወደ ፕሬዚደንቱ ይቀርባል። ፕሬዚደንቱ ከፈረመው ህግ ይሆን። ፕሬዚደንቱ ካልወደደው አልፈልገውም ብሎ ይመልሰዋል። አልፈልገውም ብሎ ሲመልሰው የህግ መምሪያና የወሳኝቶቹ ሁለቱ እንደገና ይመለከቱታል። ይመለከቱና እያንዳንዳቸው በሁለት ሶስተኛ አብላጫ ምርጫ እንደገና መልሰው ካሳለፉት ፕሬዚደንቱን ባይፈልገው ህግ ይሆናል። እሷ አለመፈረሙ አሁን ምንም ለውጥ ያመጣ ዋናው ነገር ምንድን ነው? ሁለቱም የተለያዩ ክፍሎች እንዲስማሙበት ይፈልጋል። ምክንያቱም አገርን ሊጠቅም የሚችለው ነገር የተለያዩ የአስተዳደር ክፍሎች ሲስማሙበት ነው ብሎ ስለሚያስብ ነው። እንግዲህ ፕሬዚደንቱ የሚመረጠው ራሱን ችሎ ነው፣ እንደ ኢትዮጵያ አይደለም። እንደዚህ በሚሆንበት ጊዜ እነዚህ ተወካዮች ያወጡት ህግ ከህገ መንግስቱ ጋር የሚጋጭ ቢሆን ምንድን ነው የሚሆነው? እንግዲህ እዚህ ላይ ነው የዳኞች ስራ። ያ ህግ እንግዲህ በሁለት ሶስተኛ ምርጫ አጽድቀው ህግ ሆነን እንበለ እና ግን ያ ህግ ህገ መንግስቱን ተጻረረን በለ የዚያን ጊዜ ይሄ ህግ ህገ መንግስቱን ተጻረዋል ብሎ የተለያዩ ሰዎች ወደ ፍርድ ቤት ይወስዱታል። ወደ ፍርድ ቤት ሲወስዱት እንግዲህ ፍርድ ቤቱ ይወስናል። ፍርድ ቤቱ ነፃ ገለልተኛ የሆነ ስልጣን ያለው ስለሆነ ይህ ህግ ከዚህ ከህገ መንግስቱ ጋር ተጻሯል ካለ ያ ህግ ህግ አይደለም ማለት ነው። ይወድቃል። ኮንግሬሱን ቢያሳልፈው ኢቭን የምክር ቤቱ ብቻ ሳይሆን ፕሬዚደንቱን ቢስማማበት እና ቢፈርመው፣ እሱ መፈረሙ ምክር ቤቱ ማጽደቁ ህጉን ህግ ሊያደርገው አይችልም። ህጉ ህገ መንግስቱ ጋር ካልተስማም እና ፍርድ ቤቱ ይወስነው። የዩናይትድ ስቴትስ ህገ መንግስት አንቀጽ አንድ የመንግስት ቁጥጥርና ሚዛን ይላል። ስለዚህ የስልጣን መከፋፈልና ሚዛን መጠበቅ አስፈላጊነት የህገ መንግስቱ ነዳፊና የዩናይትድ ስቴትስ ሁለተኛው ፕሬዚደንት ጆን አዳምስ እንዲህ ጽፈዋል፣ በሰው ልጅ ተፈጥሮ ውስጥ ያለውን ወደ አምባገነንነት የመሳብ አዝማሚያ መቆጣጠርና ማቀብ የሚቻለው እነዚህ እያንዳንዳቸው ስልጣኖች ከሌሎቹ ሁለቱ ጋር ያላቸው ሚዛን ሲጠበቅ ብቻ ነው። አንድም ሦስትም በሆነውና ምሰሶዎቹ ወይም ክንፎቹ የየራሳቸው የተናጠል ኃላፊነት ያለባቸው እኩል አካላት ቢሆኑም በሕዝብ ተወካዮች ፊት ቀርበው እንዲጠየቁም የቁጥጥር ሥርዓቱ ያዛል። በሰኔ 2011 ዓ ምት የተወካዮች ምክር ቤቱ ይዞት ለነበረ ጉዳይ ቀርበው ማብራሪያ እንዲሰጡ ተጠይቀው የነበሩ ሁለት የአስፈጻሚው ክንፍ ባለሥልጣናት ምላሽ ሳይሰጡ በመቅረታቸው ብዙ እንደራሴዎች ተበሳጭተው ነበር። የኒውዮርክዋን እንደራሴ አሌግዛንድራ ኦካዚዮ ኮርቴዝ አንዷ ነበሩ። I don't want to issue a subpoena. Nobody wants to be in a position where you have to issue a subpoena of an administration official because we are a co-equal branch of government. Ani <laughs> <and we laughs> ask a judge matra malak al falgum. Ande men gistbal sultan zi karbo qal ndi sat matra le malak yemigeddedbet huneta ust. መግባት ማንንም አይፈልግም ምክንያቱም ሁላችንም እኩል የሆነን የመንግስት ክንፎች ነን እናም ጥያቄ በጠየቅን ጊዜ መልስ ይሰጠናል ብለን መጠበቅ ይኖርብናል ሳናገኝ ስንቀር ግን ስራችንን ለማከናወን እንገደዳለን ማንም መጥሪያ መላክ አይፈልግም ዛሬ ግን ሚኒስትሩና ጠቅላይ አቃቢ ህጉ አቻ ከሆነው የመንግስቱ ክንፍ ጋር ለመተባበር ፈቃደኛ ሳይሆኑ በመቅረታቸው ሌላ አማራጭ አይኖርንም ይህ የህግ የበላይነት ጉዳይ ነው This is about the rule of law, this is about the respect of our institutions, and this is about the power of all of us as a body, as the United States Congress, and the integrity of the government of the United States. ብዙ ችግር አለ። አብሮ መኖር ቀላል ነገር አይደለም። እንግዲህ ዴሞክራሲ እንግዲህ የአብሮ መኖር ስልት ነው። አንዱ ምንድን ነው እንዴት አድርገን ተቻችለን እንኖር ብሎ የሚጀመርበት አስተዳደር ነው፣ እና እንግዲህ ሰው እንደሆናችን መጠን አንዱ አንዱን ልብለጥ፣ አንዱ አንዱን ልዝረፍ፣ አንዱ አንዱን ልጨቁን ብሎ ማሰቡ አይቀርም፣ እና ሁልጊዜ ትግል አለ። ዴሞክራሲ ይህን ያህል ጊዜ ኖሯል፣ ግን እያየነው ነው፣ አሁን በጣም ብዙ ጫና አለበት በየቦታው ማለት ነው። ይህ እንግዲህ ከሰው ሁኔታ ጋር የተያያዘ ነው። ይህ አብሮ የመኖር ስምምነት ለሁሉም ጠቃሚና ትርፋማ እንዲሆን ለማድረግ የተመረጠ የዲሞክራሲ መንገድ፣ ነጻነትና ስልጣን ደፋቸውን እንዳይስቱም የቁጥጥርና የሚዛናዊነት አቀራረጽና ድንጋጌው ዘብ እንደሚቆም ሰነዶች ያሳያሉ። ለአሁኑ የዩናይትድ ስቴትስ ሕገ መንግሥት መሠረት አኑሯል የሚባለውን አሁንም ሕያው ሆኖ እየሠራ ያለውን በዛሬው ዓለም እጅግ አንጋፋ የሚባለውን የማሳቹሴትስ ሕገ መንግሥት የጻፉት ጄምስ ማዲሰን ነጻነት፣ ነጻነትን ያለ አግባብ በመጠቀም አደጋ ላይ ሊወድቅ ይችላል፣ ስልጣንን ያለ አግባብ በመጠቀምም ብለው ነበር። የስልጣን መሠረትና ምንጭ ህዝብ ነው። ለዚህ ደግሞ ለራሱ ሲል ኃላፊነቱን ሊወጣ የተዘጋጀ ሕዝብ ምርጫንና የምርጫ ጊዜን እንደ በዓል ይቆጥረዋል። ድምፅ የመስጠት የመምረጥ መብት በዩናይትድ ስቴትስ ታሪክ ውስጥ እጅግ የጎሉ ትግሎችና ትንቅንቆች የተካሄዱበት ሜዳ ነው። የዩናይትድ ስቴትስ መራጭ በምርጫው ደህንነትና በሂደቱና በውጤቱ ተአማኒነት አይደራደርም። ዩናይትድ ስቴትስ ውስጥ ለመምረጥ መብቃት በዜግነትም ይሁን በዕድሜ ታላቅ መታደል የሕይወት ዘመን ምልክት ተደርጎ ይወሰዳል። ሁሉም ነገር ታዲያ ለመምረጥ ከመመዝገብና የድምፅ ካርድ ከመያዝ ይጀምራል። ኃይል ነውና፣ ካለበለዚያ አሜሪካውያን ሳይናገሩት የሚገነዘቡትን አንድ ቁም ነገር ላስታውሳችሁ፤ እያንዳንዱ አገር የሚያገኘው የሚመጥነውን መንግሥት ነው። ይቀጥላል። የተከበራቸው አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በማቀናበር አብራኝ ከቆየችው ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካን ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም ደናደሩ። ر <laughs>